ተከታዩ ዝግጅታችን በህዳሴ ግድብ ግንባታ ላይ በተካሄደ የጋዜጠኞች ጉብኝት ላይ ያተኩራል። በጉብኝቱ ላይ ማርቴ ፋንዶር ቮልፍም ነበረች። ከጉብኝቷ በኋላ ታዲያ ከሰለሞን አባተ ጋር ተጨዋውታለች። ወደ እነርሱ ላስተላልፋቸው። ማርቴፍ ቫንደር ቮልፍ በአዲስ አበባ ተቀማጭ የሆነች የአሜሪካ ድምፅ ዘጋቢ ነች። በቅርቡ ለውጭ ጋዜጠኞች በተዘጋጀ የጉብኝት ፕሮግራም ወደ ህዳሴ ግድብ ግንባታ ስፍራ ተጉዛ ነበር። የስ ኢ ዋስ ደረ አት ደ ኤንድ ኦፍ ጁን ከማርታ ጋር አብረው የተጓዙት የሮይተርስ፣ የዶችቬላ፣ የሲሲቲቪ፣ የአሶሽትድ ፕሬስ፣ የአዣንስ ፍራንስ ፕሬስ እና ሌሎችም ኢትዮጵያ ውስጥ ወኪል ያላቸው የመገናኛ ብዙሃን ተቋማት አባላት ነበሩ። ከአዲስ አበባ በአይሮፕላን አሶሳ መድረሳቸውንና ከአሶሳ በአውቶቡስ ወደ ግድቡ ስፍራ መጓዛቸውን ነግራኛለች። ማርቴ የአይሮፕላን በረራው የ15 ደቂቃ፣ የአውቶቡስ ጉዞው አራት ሰዓት ሆነ። በጣም በጠዋት ተነሳንና እዚያ ከቁርስ ሰዓት ጥቂት አለፍ እንዳለ ደረስን። ሻይ ቡናልንና የግድቡ ስፍራ ጎበኝን። ከዚያም ምሳ በላንና ሌላ አጭር ጉብኝት አደረግን። እንደገና የአራት ሰዓት የአውቶቡስ ጉዟችንን አድርገን አሶሳ ተመለስን። በግድቡ ስፍራ ላይ ከአምስት እስከ ስድስት ሰዓት የፈጀ ቆይታና ጉብኝት አድርገዋልን ማርቴ። ለመሆኑ ማርቴ አሶሳን እንዴት አገኘሽው? Um, a... So, I mean, it's a small town. Um, you can already see it by the airport, which is actually not much more than an airstrip. አሶሳ ትንሽ ከተማ ነች። ከአየር ላይ ታያታለ ከአይሮፕላን ጣቢያ መንደርደሪያ እምብዛም የምትበልጥ አይደለችም። እዚያ ከተማ ውስጥ ጥቂት ጊዜ ወዲያ ወዲህ እያልን አሳልፈናል። ከከተማይቱ ወጣ ብለንም አይተናል። በጣም ቆንጆ ነው። አካባቢው በጣም አረንጓዴ ነው። በተለይ ከአባራማው አዲስ አበባ ጋር ታወዳድር በጣም ንጹህ አየር ያለበት አካባቢ ነው። ስለዚህ በጣም ቆንጆ ነው። ዝናባማ ወቅትም ስለነበረና አብዛኛውን መንገድ በአግባቡ የተጠረገ ስላልነበረ በመጠኑ ጭቃማ ነበረ። ለማንኛውም ግን እንዲህ አይነት አካባቢን ማየት በጣም የሚያስደስት ሆኖ አግኝቸዋለሁ። በእርግጥ ቤኒሻንጉል ጉሙዘን ያንን ያህል ስለማላውቀው፣ አለች ማርቴ። አሶሳ ለክልሉ ዋና ከተማነት ጥሩ ትሁን አትሁን መናገር አልችልም። ይሁን እንጂ ይሁን እንጂ በትንሹ ያደገ መሆኑን ታያለ። አንድ ሁለት ጥሩ ሆቴሎች አሉ። በእርግጥ ልትሄድ የምትችልባቸው ብዙ ስፍራዎች የሉም። መንገዱም ብዙ የተመቸ አይደለም። ከትልቅ ከተማነት ይልቅ አነስተኛ ከተማ የምትባል ነች። የኢንተርኔት ግንኙነቱ ግን ከአዲስ አበባ በጣም የፈጠነ ነው። የሚጠቀመውም ሰው ቁጥር እንደ አዲስ አበባ የበዛ አይደለምና ከአባይ ወንዝ ጋር ግንኙነት ካላቸው አካባቢዎች ከዚህ ቀደም ያየችው ባህር ዳርን፣ ጣና ሐይቅ ላይ ያሉትን ገዳማትና ጢስሳትን መሆኑን ማርታ ነግራኛለች። በእርግጥ አለች ማርታ በእርግጥ ሁሉ ሰው የሚለው ፏፏቴው አሁን እንደ ድሮው ግዙፍ አይደለም ነው። በእርግጥ ነው። ከዚያ ባለ ግርማ ሞገስ ፏፏቴ ከፍ ብሎ የተሰራው ግድብ አወራረዱንና መልኩን በብዙ የጎዳዩ ይመስላል። ለማንኛውም ማርታ በአባይ ወንዝ ላይ ከህዳሴ ግድብ በስተቀር ሌላ የልማት ሥራ አለማየቷን ወይም ለማየት ዕድል አለማግኘቷን ገልጻልኛለች። ምናልባት ብዙም ቀልቧን የሳባት ነገር አልነበረም በራሱ አባባል። በጉዟቸው ወቅት ያጀቧቸው የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ሰዎች መሆናቸውንና ሁሉንም የጉዞ ሁኔታዎች ያሟሉላቸውም እነርሱ መሆናቸውን ማርቴ ገልጻለች። በህዳሴ ግድብ ግንባታ ስፍራ የፕሮጀክቱ ስራ አስኪያጅ ስመኘው በቀለ አገኙን። በቅድሚያ ማብራሪያ ሰጡን። ከዚያም በኋላ ዘገባችንን ስንሰራ እዚያው ግድቡ ስፍራ ላይ ቃለ መጠይቆችን ሰጡን። ወደ መጨረሻው አካባቢ አንድ የሳሊኒ ኮንስትራክሽን ባልደረባ የሆኑ ጣሊያናዊ፣ ሳሊኒ ኮንስትራክሽን ኮንትራቱን እንዴት ሊያገኝ እንደቻለና ደስታቸውንም የሚገልጽ ለአንድ ሁለት ደቂቃ ያህል ማብራሪያ ሰጥተውናል። ያንን ማብራሪያ ማርቴ በቀደመ ዘገባው አስፍረዋለች። ከአስተናጋጆቹ ባለስልጣናት በተጨማሪም የጸጥታ ጥበቃ ሰራተኞችም ሳይለዩዋቸው አብረዋቸው እንደነበሩ ነግራኛለች ማርታ። ለራሳችሁ ደህንነት ሲባል ነው አሉን አለች ጠባቂዎቻቸውን አብረዋቸው የነበሩትን ጠባቂዎች ብዛትና የአካባቢውን ጸጥታ ሁኔታም እንዴት እንዳገኘችው ጠይቄያት ነበር። አብረውን አራት አጃቢዎች ነበሩ። በግድቡ በራሱ ላይ ብዙ የጸጥታ ሰዎችን አላየንም። out of nothing all of a sudden security was there. So security is <laughs> um, also on the way from Asosa to the dam side, like the closer you get ከአሶሳ ወደ ግድቡ ግንባታ ስፍራም እየቀረብክ ብሄድክ መጠን የፌዴራል ፖሊስ የፍተሻና የመቆጣጠሪያ ኪላዎች ቁጥር እየጨመረ ይሄዳል። በማርታ ያባባል። ከአሶሳ ተነስተህ እንደ ነዳህ ህዳሴ አትገባም አለች ማርታ። ከአሶሳ የአራት ሰዓታት በአውቶቡስ ጉዞ በኋላ ያየችውን ጠየቅኳት። ለመሆኑ ምን ያህል ትልቅ ነው ህዳሴ ግድብ ጅምሩ ግንባታው ማርታ? ምን ያህል ስፋት እንዳለው በቁጥር ወይንም በካሬ ሜትር በትክክል ልነግርህ እፈራለሁ። ግን ግዙፍ ነው፣ እጅግ በጣም ትልቅ ነው። ዞረህ ልትጎበኘው አትችልም፣ ምክንያቱም በጣም ትልቅ ነው። ምናልባት ፎር ዊል ድራይቭ ወይንም ጠንከር ያለ አቅም ያለው መኪና ያስፈልግሃል። ምክንያቱም የምትወጣና የምትወርደው ብዙ ነው። በእርግጥ አለች ማርታ፣ አካባቢውም በጣም ስለሚሞቅ ዳገት ቁልቁለቱን በእግር ከመንከራተት ፈጠን ብሎ በመኪና መመልከት ይቀላል። ምናልባት አለች ማርታ፣ ከአዲስ አበባ ከተማ ከአንድ ቦታ ወደ ሌላኛው የቦታ ርቀት መገመት ፈለገችና ከመገናኛ እስከ ሲኤምሲ ይደርስ ይሆን አለች። ከመርካቶ ፒያሳ ወይስ አራት ኪሎ? አልኳት። የጎን ስፋቱን እንዲያው በዐይነ ሕሊና ለመገመት ቆይቆያለች። ማርቴ ማሳሳት አልፈልግም፣ ይሄ በቦታ ማመሳከር ይከብደኛል። በጉዞና በጊዜ ልንገርህ። አየህ፣ ግድቡ ያለው በሁለት ተራሮች መካከል ነው። እንበል አሁን ያለነው በስተግራ ባለው ተራራ አጠገብ ነው። ወደ መኪናችን ገብተን ከዚያ የግድቡን ግንባታ እይታ ለማግኘት ወደሚያስችለን ፊት ለፊቱ ወዳለው ተራራ ለመሄድ ከ12 እስከ 15 ደቂቃ የሚሆን ጊዜ ፈጅቶብናል። ትልቅ ነው ሰለሞን። ከዚያም ግድቡ ራሱ እየተገነባ ካለበት ስፍራ ቢሮዎች፣ የሰራተኞች መመገቢያዎች ወዳሉበት አካባቢ ለመድረስ ሌላ የላንድ ክሩዘር አስር ደቂቃ ጉዞ ጠይቋቸዋል እነ ማርቴን። በዚያ ላይ ብዙ ግንባታዎች አሉበት በቦታው ላይ a cement factory at the at the site and also እዚያው የሲሚንቶ ፋብሪካ አለ። መሳሪያና ለግንባታው የሚያስፈልጉ ሌሎች በርካታ ቁሳቁስና ግብአቶች ማከማቻ መጋዘኖች አሉ። ደግሞም ውሃው በኋላ የሚተኛበት እጅግ በጣም ሰፊ መሬት አለ። ቀጥታ ከሄድክበት ከ200 ኪሎ ሜትር በላይ ነው። ለነገሩ ግድቡ አልቆ ውሃው ሲሞላ ይህ ህዳሴ ሐይቅ የሚተኛበት ቦታ የጣናን እጥፍ ያክላል ሲባል ይሰማል። የግድቡ አግድም ርዝመት 1700 ሜትር፣ 1 ኪሎ ሜትር ከ700 ሜትር ማለት ነው። እና ከፍታው ደግሞ 150 ሜትር መሆኑን እንደምታውቅ ማርታ ነግራኛለች። የህዳሴ ግድብ ግንባታ ፈጥኖ መጠናቀቅ አለበት ብሎ ነው መንግስት የሚናገረው። ለመሆኑ በተያዘለት ጊዜ መሰረት እየተከናወነ ይመስልሻል ማርታ? ይህንም መናገር ይከብደኛል። ምክንያቱም እኛ ያነጋገርናቸው የውሃን ሚኒስቴር ሰዎች እና በግንባታው ቦታ ያሉ ሰዎችን ነው። ሁሉም የሚሉት ስራው በተያዘለት ጊዜ መሰረት እየተከናወነ መሆኑን ነው። ስለዚህ በመንግስቱ መግለጫ መሰረት የግንባታው ስራ በጥሩ ሁኔታ እየተካሄደ መሆኑን ነው ልነግርህ የምችለው እና ይጠናቀቃል ተብሎ በተያዘለት ጊዜ የሚጠናቀቅ ይመስልሻል? ከባለስልጣናቱ መግለጫ ባገኘሽው መልእክት ካልተሳሳትኩ ግንባታው የተጀመረው ከአንድ አመት ጥቂት ራቅ ብሎ ባለ ጊዜ ይመስለኛል። በአውሮፓ አቆጣጠር በ2017 ዓ.ም ነው መጠናቀቅ ያለበት። አሁንም ባለስልጣናቱ እንደሚሉት ወደ ከሀያ እስከ ሀያ ሁለት ከመቶ የሚሆነው የስራው ክፍል ተጠናቋል። ስለዚህ በየአመቱ በሀያ ከመቶ ሂሳብ የሚገፋ ከሆነ በሀያ አስራ ሰባት አመተ ምህረት ይጠናቀቃል። ይሁን እንጂ ለጊዜው ለመናገር ከባድ የሚሆነው የጥሪት በበቂ ሁኔታ መገኘት አለመገኘት ስጋትም ግምት ውስጥ ማስገባት ያስፈልጋል። እስካሁን የምናውቀው ነገር የመንግስት መግለጫ የሚለው ቦንዶች እየተሸጡ መሆናቸውን ነው። የግድቡን ግንባታ ለማጠናቀቅ የሚፈለገው ገንዘብ የሚመጣው ደግሞ ከዚያ ነው። ሌላው ጉዳይ የውጭ ጉዳይ ሚኒስቴርም በስፍራው የግንባታው ኃላፊዎችም፣ የአካባቢው የጸጥታ ጥበቃ ጠንከር ያለው ከግብፅ የውስጥ ችግር በኋላ መሆኑ አለመሆኑም አልነገሩንም። ማርታ፣ ለመሆኑ ከአካባቢው የተፈናቀሉ ወይም ወደ ሌላ ስፍራ የተወሰዱ ሰዎችን ወይም የሰፈራ ማስታወቂያ የተሰጣቸውን አግኝተሽ ይሆን በጉዞሽ ወቅት? not met any displaced or resettled ግድቡን በጎበኘንበት ወቅት የተፈናቀሉ ወይም ወደ ሌላ ቦታ ተወስደው እንዲሰፍሩ የተደረጉ ሰዎችን አላየውም። ምክንያቱም አሶሳ በነበርንበት ጊዜ አሶሳ ነበርን። ከዚያም ወደ ግድቡ ስፍራ ተወሰድን። በዚያ ሁኔታ ወደ ነበርንበት ተመለስን። ስለዚህ በመካከሉ ወጥተን የሰው ህይወት ተለውጦ እንደሆነ ወይንም ለውጥ የለው እንደሆነ ሰውን የምናነጋግርበት ጊዜ አልነበረንም። ይሁን እንጂ ወደ አሶሳ ስንጓዝ በነበረበት ጊዜ ወደ ግድቡ በጣም በቀረቡ አካባቢዎች ላይ የሚኖሩ ሰዎችን እናይ ነበር። ከአንዳንድ የፍተሻ ኬላዎች በኋላ እንኳ እዚያ የሚኖሩ ሰዎችን አይተናል። በኋላም የሰማነው ወደ ሶስት ሺህ የሚሆን ሰው ከዚያ ተነስቶ ወደ ሌላ አካባቢ እንዲሰፍር ተደርጓል፣ በመልሶ ማስፈር መርሃ ግብር ታቅፈዋል። ይሁን እንጂ ይህ የሰፈራ መርሃ ግብር በእርግጥ ምን እንደሆነ ማንም የነገረን ሰው የለም። በቅርቡ ከቤኒሻንጉል ጉምዝ እንዲፈናቀሉ የተደረጉ ብዙ ሰዎች መኖራቸው እንደሚሰማ፣ አልፎ አልፎም ቤኒሻንጉል ጉምዝ ውስጥ የነበሩ የአማራ ተወላጆች በገፍ እንዲፈናቀሉ ተደርጎ የነበረውም ከዚሁ ግንባታ ጋር በተያያዘ ነው የሚል የሚል ጭምጭምታም ከሌሎች ምክንያቶች ጋር እየተደባለቀ ይሰማ እንደነበር ለማርታ አነሳሁላትና ምናልባት በቅርብ የጨበጠችው እውነት ቢኖር ብዬ ጠየቅኳት። ማርቴም ጭምጭምታውን ከመስማትና ስለ ሶስት ሺህ ሰው በሰፈራ መርሃ ግብር መታቀፍ በስተቀር ሌላ የምታውቀው ዝርዝር እንደሌለ ነው የነገረችኝ። ለመሆኑ የአሶሳና ከዚያም ወጣ ብሎ ያለው ሰው ከግድቡ ግንባታ ስራ ጋር በተያያዘ ያገኘው ለውጥ በቅርቡ የጨበጠው ደስታም ይሁን ተስፋ ያመጣለት ሁኔታ ተፈጥሮ ይሆን? ማርታ በአካባቢው የተወሰኑ ሰዎች ብታነጋግርም ስለ ደስታቸው መናገር እንደማትችል ነግራኛለች። አብዛኞቹ ሰራተኞች የሚኖሩት በግንባታው ስፍራ ነው። ከአሶሳ የአራት ሰዓት የመኪና ጉዞ በመሆኑም ሰራተኞቹ ብድግ ብለው አሶሳ ጎራ ማለት አይችሉም። ስለዚህ የግንባታው ስራ ለአሶሳ አሁን ያመጣው ጥቅም አለ ለማለት እጠራጠራለሁ። ለመሆኑ የህዳሴ ግድብ ግንባታ ሰራተኞች እነማን ናቸው? አሁን ወደ አምስት ሺህ የሚሆኑ ሰራተኞች አሉ። ወደ ሁለት መቶ የሚሆኑት የውጭ ዜጎች ናቸው። በመጪዎቹ አራት አመት ውስጥ ይህ የሰራተኞች ቁጥር ወደ አስራ ሶስት ሺህ ያድጋል። ምክንያቱም በመጪዎች አመታት ውስጥ የግድቡን ስራ ለማጠናቀቅ ተጨማሪ ሰዎች ያስፈልጓቸዋል። ሁለት መቶዎቹ የውጭ ሰራተኞች ከተለያዩ ሀገሮች የገቡ ናቸው። አብዛኞቹ ጣሊያናውያን ቢሆኑም ህንዳውያንም ከሌሎች የአውሮፓ ሀገሮች የሚገቡ አሉ። የፕሮጀክቱ ስራ አስኪያጅ ለነማርቴ እንደነገሯቸው ወደ ሀያ አካባቢ የሚሆኑ የተለያየ ዜግነት ያላቸው ናቸው። በሚሰሩበት ቦታ አካባቢ አብዛኛው ፍላጎታቸው የተሟላ እንደሆነም ማርቴ አጫውታኛለች። ካፊቴሪያ ያላቸው ምን አይነት መሆኑን አላየንም እንጂ መኖሪያ፣ ትራንስፖርት፣ ምግብ ሁሉም ነገር ተሟልቶ እዚያው ያላቸው እንደሚመስላት ነው የነገረችኝ። ማርታ ኢትዮጵያ ውስጥ ከመጋቢት 2004 ዓ ም ጀምሮ ነው እየኖረች ያለችው። በዚህ ጊዜ ውስጥ የሰውንም ስሜት የአንዳንድ ነገሮችን ማካሄድ ሳትገነዘብ አልቀረችም። መቼም ጋዜጠኛም ነችና እንዲህ አይነቱን ጉዳይ ለማጥናት አንድ ዓመት ከሦስት ወር ያህል ጊዜ እጅግ ብዙ ነው። ለመሆኑ ሕዳሴ ግድብ ለኢትዮጵያ የስኬት ታሪክ ይሆናል ብለሽ ታስቢያለሽ ማርታ ስክስ? አዎ፣ የስኬት ታሪክ ነው። ስራው ሲጠናቀቅ በአፍሪካ ግዙፉ ሃይድሮኤሌክትሪክ ግድብ ነው የሚሆነው። በቅርቡ በአባይ ላይ አንድ ኮንፍራንስ ዩኒቨርሲቲ ውስጥ ተካሂዶ ነበር እና አንዳንድ ኤክስፐርቶች ሕዳሴ ግድብ ተጠናቆ ስራ ሲጀመር ኢትዮጵያ በቀን በሚሊዮኖች የሚቆጠር ገቢ ታገኛለች ብለው ነበር እና ግድቡ ሲጠናቀቅ ታሪኩ እንደ ኢትዮጵያ ላለች በማደግ ላይ ላለች ሀገር በጣም አስደሳችና ድንቅ ነው የሚሆነው። ለመሆኑ ኢትዮጵያውያን በአንቺ እይታ ምን ያህል ከዚህ ግድብ ግንባታ ጋር ተገናኝተዋል? እራሳቸውን አዋደዋል? በስሜት በአካል ምን ይሰማሻል? ማርታ፣ አንቺ እንደ ጋዜጠኛ የዚህን ግድብ ግንባታስ የሚቃወሙ ኢትዮጵያውያን አጋጥሞ ሲሆን ስጋቶች ይኖሩ ይሆን የሰማሻቸው ኢትዮጵያ እኔ ልበልህና፣ ከውጭ እንደሚመለከት ሰው ሳስበው ኢትዮጵያን በአጠቃላይ አዎንታዊ አመለካከት ነው ያላቸው። ኢትዮጵያ በአፍሪካ እጅግ ግዙፉን እንዲህ አይነቱን ግድብ በመገንባቷ በጣም ኩራት ይሰማቸዋል። ብዙ ሰዎችም ይህንኑ ኩራታቸውን እየተናገሩ ነው። ለመሆኑ ማርቴ ከየትም ወገን በማንኛውም ጊዜና ሁኔታ በሕዳሴ ግድብ ላይ የሰማሽው ተቃውሞ ወይም የመቃወም ስሜት ይኖር ይሆን አልኳት። ወይም በግድቡ ግንባታ ቅሬታ ያለው ምቾት የማይሰማው ደስተኛ ያልሆነ እርግጥ ነው አለችና ጀመረች ማርታ። የመንግስቱ ባለስልጣናት ሰው ከደሞዙ ብዙውን ለግድቡ ግንባታ እንዲያዋጣ እንደሚያደርጉ የሚሰማ ጉምጉምታ አለ። ስለዚህም ቅሬታቸውን የሚገልጹ ሰዎች አሉ። ይህንን ግን ምናልባት በግላጭ ላያደርጉት ወይንም አደባባይ ላይ ላይናገሩት ይችላሉ። ነገሩ ግን አለችና ቀጠለች ማርቴ የሁለት ነገሮች ድብልቅ ነው። በአንድ በኩል ከዓለም አቀፉ ማኅበረሰብ ወይም አጋሮች ድጋፍ ለመስጠት ፍላጎት ያለው ካልተገኘ ምን ታደርጋለህ የሚሉም አሉ አለችና ቀጠለች። ደግሞም ከተቃዋሚዎችና ከዓለም አቀፍ ተቋማት የሚሰሙ የቅሬታ ነጥቦችንም አነሳች ያ ኢን ኦፖዚሽን ፓርቲስ አልሶ wonder sometimes, like, if this does not mean we're too, too, too much. አዎ አንዳንዴም ተቃዋሚ ፓርቲዎችም በተለይ የሀገሪቱን በጀት እጅግ የበዛ ድርሻ የመውሰዱንም ነገር እያነሱ ስጋታቸውን ሲገልጹ ይሰማሉ። እንደ አይ ኤም ኤፍ አይነት ዓለም አቀፍ ተቋማትም ከሀገሪቱ በጀት ግዙፉ መጠን ለህዳሴ ግድብ ግንባታ መዋሉ በሌላ በኩል የልማት እድገቱን አዝጋሚ ሊያደርገው ይችላል ሲሉም ይሰማሉ። እና በዚህ ሁኔታ ውስጥ ታዲያ የህዝቡንና የመንግስትን የቁርጠኝነት ደረጃ መለካት ትችል ይሆን ማርቴ? and say because the official statements are over and over again saying that we as a people are so ይህንን መናገር ይከብደኛል፣ ምክንያቱም የመንግስቱ መግለጫዎች እየደጋገሙ የሚናገሩት እኛ እንደ ሕዝብ የግድቡን ስራ ተያይዘነዋል፣ እናጠናቅቀዋለን፣ ወዘተረፈ የመሳሰሉ መልእክቶችን ነው። በሌላ በኩል ደግሞ በሰው ውስጥ የግድቡን ወሬ ይህንን ያህል ተደጋግሞ የሚሰማ የዕለት ተዕለት ንግግር ሆኖ አላገኘሁትም። ማርቴ ከህዳሴ ግድብ ግንባታ ጉብኝቷ ትኩረቴን ስበውታል፣ አስደንቀውኛል፣ አሳዝነውኛል፣ አሳስበውኛል የምትላቸውን አጋጣሚዎች አይታ አልፋባቸው እንደሆነ እንዲያው እንደ ባልደረባ ጠየኳት። ዋት ኢምፕረስድ ሚ ኢዝ ዛት ፒፕል ኤት ዘ ዳም ሳይት ከን ወርክ ኢን ዘ ሂት ኦቨር ዜር ያስደነቀኝ ነገር በግድቡ ግንባታ ስፍራ ያሉ ሰዎች የሚሰሩበት የአየሩ ሙቀት ሁኔታ ነው። ምንም እንኳን አሁን ዝናብ ስላለ ያንን ያህል ባያቃጥልም ከዚያ ውጪ ባለው ጊዜ አየሩ እስከ ሀምሳ ድግሪ ይግላል ከቀኑ ስድስት ሰዓት እስከ ስምንት ሰዓት ባለው ጊዜ ባይሰሩም ከዚያ ውጪ ያሉት ጊዜያትም ቢሆኑ እጅግ በጣም በጣም የሚሞቁ ናቸው። እኔ እዚያ በሄድኩበት የዝናብ ወቅት እንኳን በጣም ይሞቅ ነበር። የሰው ልጅ እንዴት በእንዲህ አይነት የሙቀት ሁኔታዎች እንዲህ ከባድ ስራ ይሰራል፣ ድንገት መደነቋን ነገረችኝ ማርቴ። የማርቴ ፋንደር ቮልፍ የሕዳሴ ግድብ ግንባታ ጉብኝት ከሞላ ጎደል ይህንን ይመስል ነበር። እኔን ግድቡ ግንባታ አጠገብ ወስዳ አሳይታ መልሳኛለች። በመንግሥት በድርጅቶችና በሰው መሐል አዟዙራ ቀልቡንና ስሜቱን አስፈትሻኛለች። እርስዎ ቀረብኝ የሚሉት ካለ እስኪ ሐሳቦን፣ ጥያቄዎችን የሚላቁና በጎደለ የሚሞላ ካለ ወደ ማርታ ይዤው መለሳለሁ። ለማንኛውም ከመሰናበቴ በፊት ለአፍታ ወደ ማርታ ልመልሶ። መቼም ለመሆኑ ማን ናት ይቺ ማርታ ሳይሉ አይቀሩምና ማርታስ ማነሽ ይሉሻል። አይ ዋስ ቦርን ኢን ኢትዮጵያ ኢን አዲስ አበባ አክቹዋሊ የተወለድኩት ኢትዮጵያ ነው፣ አዲስ አበባ ሁለት አመት ሲሆነኝ ደብረ ዘይት የሚገኝ ወላጆቻቸውን ያጡ ህጻናት ማሳደጊያ ያስገቡኝ። አራት አመት ሲሞላኝ አንድ ሆላንዳዊ ቤተሰብ በጉዲፈቻ ወሰደኝና አሳደገኝ። አሁን ይሄው ባለፈው ዓመት ደግሞ ተመልሼ መጣው ምክንያቱም የኮሌጅ መመረቂያዬን ማጠናቀቅ ነበረብኝ። እዚህ የመጣሁት ለጥቂት ወራት ነበር። እናቴና እህቴ አሁንም የሚኖሩት አዲስ አበባ ነው። ኔዘርላንድስና ደቡብ አፍሪካ ውስጥ የራዲዮ ጋዜጠኛ ሆኜ ሰርቻለሁ። አሁን ይኸው ለቪኦኤ እየሠራሁ ነው። እና ማርታ፣ አውሮፓ ያውም ሆላንድን የመሰለች ሀገር ውስጥ ስታድጊ፣ ስለ ትውልድ ሀገርሽ ኢትዮጵያ የነበረሽ ሐሳብና ግንዛቤ ምን ይመስል ነበር አልኳት። በርግጥ መገመት ባያዳግተኝም በምዕራቡ ዓለም ስታድጋለች፣ ስለ ኢትዮጵያ የሚኖርህ ስዕል፣ ስለ ኢትዮጵያ የተቀረጸብኝ ስዕል በጣም የደህየች አገር አንድም ከጦርነት አሊያም ከድህነት ጋር እየተናነቀች የምትኖር ከፍ እያልክ ስትሄድ ግን ያ ሁሉ ይለወጣል። ስምሽን በጽሑፍ ያገኘሁት ማርቴ ተብሎ ተጽፎ ነው አልኳት። አዎ፣ በደች ማርቴ ይባላለሁ፣ እዚህ ማርታ እያሉ ይጠሩኛል አለችኝ። ማን ቢሉሽ ደስ ይልሻል? ለእኔ ሁለቱም ያው ነው አለች። እንግዲህ ለዛሬ ከአባይ ከሕዳሴ ግድብና ከማርቴ ጋር በዚሁ ልሰናበታችሁ በቅርቡ ግን ከማርቴ ጋር በጥሩ አማርኛ ሌላ ጭውውት ለማድረግ ቃል ተገባብተን ቀጠሮ ይዘናል። እስከዚያው ማርቴ አማርኛዋን እንድታቀላጥፍ አግዟት። ማርታ ታንክ ዩ ቨሪ ማች አይ አፕሪሼት ዩር ታይም።